በጎንደር ከተማ ከትናንት ጀምሮ በተፈጠረው ሁከት ሳቢያ ሕይወት እየጠፋና ንብረት እየወደመ መሆኑ እየተነገረ ነው። በፌዴራል የጸጥታ ኃይሎች ተከበው የነበሩት የወልቃይት የአማራ ማንነት ጥያቄ አባል ዛሬ እጃቸውን ለሰሜን ጎንደር ልዩ ኃይል አዛዥ መስጠታቸው ተገልጿል። መንግሥት ትናንት በቁጥጥር ስር ያዋላቸው የኮሚቴ አባላትና አንዳንድ ቁጥጥር ስር ያልገቡ ያላቸው አባላት ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ግንኙነት አላቸው ብሏል። የኮሚቴው ጸሐፊ ግን ያስተባብላሉ ይህንን ውንጀላ። የጎንደር ነዋሪዎች ከተማይቱ ዛሬም እንዳልተረጋጋች ለአሜሪካ ድምፅ ገልጸዋል። የወልቃይት ህዝብ የአማራ ማንነት ጥያቄ አደራጅ ኮሚቴ ጸሐፊ አቶ አደራጀው ዋኘው ሁኔታው ከትናንት የባሰ መሆኑን ይገልጻሉ። መለስካቸው አመሃ ተከታዩን ዘግቧል። በከተማዋ ነዋሪ የሆኑ የተለያዩ ምንጮች ለቪኦኤ እንደገለጹት ከሆነ የጎንደር ከተማ ዛሬም አልተረጋጋችም። እንዲያውም የወልቃየት ህዝብ የማንነት ጥያቄ ኮሚቴ ጸሐፊ አቶ አደራጀው ለቪኦኤ እንደገለጹት ሁኔታው ከትናንቱም የባሰ ነው ብለዋል። በከተማዋ በተለያዩ ማዕዘናት የተኩስ ድምፅ ይሰማል። መከላከያ ሰራዊት ወደ ከተማዋ ገብቶ ለማረጋጋት እየሞከረ ነው ብለዋል። ይሁንና አሁንም የሰው ህይወት እየጠፋና ንብረትም እየወደመ እንደሆነ ለቪኦኤ ዝርዝሩን አስረድተዋል። በዚህ በዚህ በግጭቱ ህይወታቸው ያጡ ከመንግስትም ከህብረተሰቡም ህይወታቸው ያጡ አንደኛ ሰጠይ ባብል የሚባለው በትላንትናው እለት የቀብር ስነስርዓቱ በፋንጃ ተፈጽሟል። ዛሬ ማለት ነው። ቅርታም አለቃ ፍረሱ መስክነ በዛሬ ዕለት ከቀኑ ወደ ስምንት ሰዓት ገለማ በዳንሻ ከተማ ቀብሩ ተፈጽሟል። ሲሳይ ታከለ የተባለው ገና ለነገ ነው ቀብሩ። ፊያስካ ጣውላ ቤት የሚሰራ አንድ ወጣት ልጅ ነው፣ የቀን ሰራተኛ ነው። እሱም ተገሏል። ትላንትና ቀብሩ ተፈጽሟል። በንብረት ላይም ጉዳት እንደደረሰና አሁንም ጉዳቱ እየደረሰ እንደሚገኝ ተናግረዋል። አሁን ሆቴሎቹ የወደሙ ደግሞ ጣራ ሆቴል፣ ባህረ ሰላም ሆቴል፣ ሮማን ሆቴል እንደገና ህብረት እንደገና ደግሞ መኪናዎቹ መኪና ሊያስኑ የመጡ መኪናዎች ወደ ሁለት መኪናዎች ሁለት መኪናዎች ማለት አሁን መኪናዎቹ ምንድን ነው የትግራይ ፖሊስ መኪና ነው የሚለው፣ በላዩ ላይ ምን ተለጥፏል? በስቲከር የፌዴራል ፖሊስ መኪና የሚል በስቲከር ተለጥፏል። አቶ አደራጀው ጨምረው እንዳስታወቁት ከኮሚቴው አባላት አንዱ ኮሎኔል ደመቀ ዘውዱ ዛሬ ለሰሜን ጎንደር ልዩ ኃይል አዛዥ እጃቸውን ሰጥተው ወደ ከተማው አስተዳደር ከንቲባ ጽሕፈት ቤት ተወስደዋል ብለዋል። ይህም ሊሆን የቻለው ከሰሜን ጎንደር የተለያዩ ክፍሎች ወደ ጎንደር ከተማ በገቡ የወልቃየት ሕዝብ ጥያቄ ደጋፊ ታጣቂዎች አማካኝነት ነው ሲሉ አቶ አደራጀው ተናግረዋል። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ትናንት በጎንደር ከተፈጠረው ሁከት ጋር አያይዞ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው መግለጫ ላይ በቁጥጥር ስር የዋሉና ያልዋሉ ያላቸውን የወልቃይት ህዝብ የማድነት ጥያቄ ይዘው ሲንቀሳቀሱ የነበሩትን ከአሸባሪዎችና ከጸረ ሰላም ኃይሎች ጋር ኅብረት እንዳላቸው አስታውቋል። መግለጫው እንደሚያትተው ከሆነ እነዚህ ተጠርጣሪ ወንጀለኞች ያላቸው ሰዎች በኤርትራና በሌሎች የውጭ ሀገራት ከሚገኙ አሸባሪና ጸረ ሰላም ኃይሎች የጦር መሳሪያ ገንዘብና መመሪያ እየተቀበሉ ሲንቀሳቀሱ ለረዥም ጊዜ መቆየታቸውን ያስረዳል። የኮሚቴው ጸሐፊ አቶ አደራጀው ዋኘው ግን ይህንን አስተባብለዋል። አሁን መንግሥት ጉዳዩ በአስቸኳይ መፍታት እየቻለ ጥያቄያችን በአግባብ ማስተናገር እየቻለ ነገሩ ወዳልሆነ ነገር አግራቤት ካረገ በኋላ ኃላፊነቱ ላለመውሰድ አንድ የግንቦት ሰባት ናቸው፣ አንድ የሻቢያ ተላላኪ ናቸው፣ አንድ የደርግ ርዝራዊ ናቸው የሚለው በእኛም፣ በኮሚቴውና በወልቃዊት ህዝብ እንዲሁም በአማራ ህዝብ ተቀባይነት የለውም። መንግስት ትናንት በሰጠው መግለጫ ላይ እንዳሳወቀው በጎንደር ከተማ በተፈጠረው ሁከት ሳቢያ ሶስት የጸጥታ ኃይሎች መገደላቸውን አምስት ደግሞ መቁሰላቸውን አስታውቋል። መለስካቸው አምሃ لاميريكا دومس راديو كاديس ابابا